መንፈሳዊ መሪ ምዕራፍ 15 መንፈሳዊ መሪነት የሚያስከፍለው ዋጋ እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቀውንስ ጥምቀት ልትጠመቁ ትችላላችሁ? እኔ ማርቆስ 10 38 በዘመኑ ያሉ ወይም የሥራ ባልደረቦቹ መክፈል ከሚፈልጉት የበለጠ ዋጋ ለመክፈል ዝግጁ ካልሆነ በቀር ማንም በእግዚአብሔር ስራ መሪ መሆንን መመኘት የለበትም። እውነተኛና የተዋጣለት መሪ ሆኖ መገኘት የሚፈልግ ሁሉ ዋጋ ለመክፈል መዘጋጀት ይኖርበታል። በለንደን ያለውን ከፍተኛ የቴክኒክ ትምህርት ቤት የመሰረቱ ሰው ይህንኑ ተቋም ለማደራጀት ያላቸውን ሁሉ እንደሰጡ ይነገረላቸዋል። ታዲያ አንድ ጊዜ ለመሆኑ ይህን የሚያህል ግዙፍ ትምህርት ቤት ለማቋቋም ምን ያህል ዋጋ አስከፈልዎት ተብለው ሲጠየቁ የሰጡት መልስ የከፈልኩትን አንድን ሰው በህይወት ሊያኖር የሚችል ደሜን ነው ብለዋል። ትልልቅ ነገሮች የሚገኙት ዋጋ በመክፈል ነው። ነፍሱን የሚያገኛት ያጠፋታል በማለት ጌታ ሲናገርም ይህንኑ ማለቱ ነበር። በአንድ ጊዜ ራሳችንንም ሌሎችንም ማዳን አንችልም። ዋጋ በከፈልን መጠን ሌሎችን እናድናለን። መንፈሳዊ ኃይልን ለመቀበል መንፈሳዊ ሕይወትን መክፈል አለብን። መሪ መሆንን የሚመኙም እንዲሁ ዋጋ መክፈል አለባቸው። የሚከፍሉትም ከራሱ ከእግዚአብሔር የተቀበሉትን ነው። ራስን መሰዋት፣ በየዕለቱና በየጊዜው ራሳችንን መሰዋት አለብን። መንፈሳዊ መሪነት ካለምንም ምንጊዜም መስቀል ይኖራል። መሪው እዛ መስቀል ለለመሰቀል ፈቃደኛ መሆን ይጠበቅበታል። የእግዚአብሔር መንግሥት ከዚህ ያነሰ ዋጋ አይጠይቅም። እርሱ ስለ እኛ ነፍሱን አሳልፎ ሰጥቶአልና እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። አንደኛ ዮሐንስ 3 16። የክርስቶስ ትንሣኤ ኃይል በሕይወታችን የሚገለጠው መስቀሉ በሕይወታችን እንዲሠራ በፈቀድን መጠን ነው። ሞቱ በእኛ ሕይወቱን በእናንተ ይሠራል። ከመስቀል ወይም ከመሥዋዕትነት የሚሸሽ ሰው መሪ ሊሆን አይችልም። ከእናንተ ማንም ፊተኛ ሊሆን የሚወድ ሁሉ የሁሉ ባሪያ ይሁን። እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣ። ማርቆስ 10 44 እስከ 45 ከብራውያን ምዕራፍ 11 የምንመለከታቸው የእምነት አርበኞች የተጠሩት ለማገልገል ብቻ ሳይሆን መስዋዕት ለመሆንም ጭምር ነበር። የእግዚአብሔርን መንግሥት ለማገልገል ሲባል የራስን ፍላጎትና ፈቃድ አሳልፎ መስጠት ለመሪነት የጠራቸው ሰዎች አይነተኛ ምልክቶች ናቸው። ዶክተር ሳሙኤል ዝውሜር የሚባሉ ሰው እንዳሉት ከትንሣኤ በኋላ ኢየሱስ ለደቀ መዛሙርቱ ያሳያቸው ነገር ቢኖር ቁስሉን ነው። በኤማውስ መንገድ አብረውት ይጓዙ የነበሩ መንገደኞች እርሱንም ሆነ የሚነግራቸውን ነገር አላስተዋሉም ነበር። በኋላ ግን እንጀራ ቆርሶ ሲሰጣቸው የተቸነከሩ እጆቹን ቁስሎቹን አይተው አወቁት። ያወቁት በቁስሎቹ ነበር። አይሁድን ፈርተው በአንድ ክፍል ውስጥ ተሰብስበው ለነበሩ ደቀ መዛሙርት የተቸነከሩ እጆቹና እግሮቹን አሳያቸው። ቁስሎች የታማኝ ደቀ መዝሙር መዝሙርና የእውነተኛ መንፈሳዊ አገልጋይ ማረጋገጫ ምልክቶች ናቸው። በአገልግሎት የደረሰብንን ቁስል ያህል ሰዎችን የሚማርክ ነገር የለም። ሰዎች ሌላውን ነገር ላይ ላይቀበሉ ይችላሉ። እግዚአብሔርን መንግስት ስናገለግል የደረሰብንን ቁስልና ስብራት ግን ፍጹም ማስተባበል አይችሉ። እኔ የኢየሱስን ምልክት ወይም ቁስል በስጋ የተሸክም ያለውና ከእንግዲህ ወዲህ ማንም አስቸግረኝ በማለት ጳውሎስ የተናገረው ይህን በመረዳቱ ነበር። ገላትያ 6:17። ጳውሎስ መስዋዕትን ለመክፈል ዝግጁ ነበር። ሰውነቱ ላይ ያለው ቁስል የሐዋርያቱ ማረጋገጫ ሆኖለታል። ብቸኝነት በእድሜ እየገፋን በሄድን መጠን ሕይወት አዳጋች ይሆናል። የኃላፊነት መጠን ይጨምራል። በመሠረታዊ ባህሪ ደረጃ መሪነት ብቸኛ ያደርጋል። አንድ መሪ ምን ጊዜም ቢሆን አብረውት ካሉ ሰዎች ፊት ለፊት መሄድ አለበት። እርግጠኛ ነው። እርግጥ ነው ከሰዎች ተግባቢና በቀላሉ ጓደኛ የሚያደርጉት አይነት ሰው ሊሆን ይችላል። ይሁን እንጂ ብቻውን የሚሆንባቸው የሕይወት ገጽታዎችም ይኖሩታል። ሀድሰን ቴይለር የኃላፊነት ስልጣኑን ለሌላ ሰው ከማስረከቡ በፊት ስፍራው የሚጠይቀውን መስፈርት ለዚያ ሰው ማስረዳት ስለነበረበት አንዳንድ መመሪያዎችን ይነግረዋል። ያም ሰው የሚጠበቀውን ከባድ ሸክም በመረዳት ከእንግዲህ ወዲህ ከእግዚአብሔር በቀር ሌላ ማንም አይኖረኝም ብሏል። ሁሉንም ወደ ኋላ መተው ነበረበት። ከእግዚአብሔር ጋር ብቻ ወደሚሆንበት ወደ ተራራው ጫፍ መውጣት ነበረበት። የተፈጥሮ ጓደኛን ይፈልጋል። ስለሆነም የኃላፊነትን ክብደት የሚጋሩን ጓደኞችና ወዳጆች ቢኖሩን መልካም የሚያደርገው በመሆኑ አያስደንቅም። አላማችንን የሚረዳልን ሰው ሳይኖር የተሰጠንን ራእይና ኃላፊነት ተሸክመን ብቻችንን መጓዝ ግን ከባድ ነው። እንግዲህ እንዲህ ያለው ጉዳይ ትልቅ ዋጋ ያስከፍላል። ይሁን እንጂ ምንም ይሁን ምን ዋጋው መከፈል ይኖርበታል። እስራኤልን እየመራ ከግብፅ ምድር ለማውጣት ሙሴ ዋጋ ከፍሏል። በተራራው ላይ ብቻውን ከእግዚአብሔር ጋር ነበር። ዓላማውን ያልተረዱ ሰዎች ነቅፈውታል፣ በተሳሳተ መንገድ ተረተውታል። ስለሆነም ብቻውን መቆም ነበረበት። ዛሬም እንዲሁ ነው። ነቢያት ብቸኞች ነበሩ። ሄኖክ በዚያ ብልሹ ሕዝብ መካከል ስለሚመጣው ፍርድ እያስጠነቀቀ ብቻውን ነበር። ይሁን እንጂ እግዚአብሔር ከእሱ ጋር ነበር። ይህም ከማንም ከምንም ነገር ይልቅ ለብቸኝነቱ ማካከሻ ሆኖለታል። በንስሐ ካልተመለሱ በቀር የእግዚአብሔር ፍርድ እንደሚመጣ ህዝቡን ሲያስጠነቅቅ ዮናስ ብቻውን ነበር። በዚያች ከተማ በሚሊዮን የሚቆጠሩ ሰዎች ቢኖሩም እርሱ ግን ከእግዚአብሔር የተቀበለውን መልእክት ይዞ ብቻውን ቆሟል። ከዘመናቸው ወደፊት ቀድሞ በመሄድ የነቢያትን አይነት መልእክት የሚያቀርቡ አገልጋዮች ዛሬም ቢሆን ብቻቸውን ይሆናሉ። ጳውሎስ የብቸኝነት መራራ ጽዋውን ለመቀበል ፈቃደኛ ነበር። የዘመኑ ሰዎች አልተረዱትም። ጠላቶቹ ስሙን አጥፍተዋል፣ ወዳጆቹም ቢሆኑ ርቀውታል። በእስያ ያሉት ሁሉ ከእኔ ፈቀቅ እንዳሉ ታውቃለህ በማለት ለጢማቴዎስ የጻፈው ይህንን በማስመልከት ነበር። ሁለተኛ ጢማቴዎስ አንድ አስራ አምስት። አብዛኞቹ በዓለማችን ትላላቅ ሰዎች ብቸኞች ነበሩ። እንደውም ቅድስና ከሚያስከፍለው ዋጋ አንዱ ብቸኛ መሆንን ነው ማለት ይቻላል ይላሉ ኤ.ደብሊው ቶዘር ስጽፉ ምንም እንኳ የሌሎችም ባልንጀራነትና ድጋፍ በደስታ ቢቀበልም አንድ መሪ የተሰጠውን ተልእኮ በመፈጸም ረገድ ተቃውሞ ቢገጥመውም ብቻውን ለመጋፈጥ ዝግጁ መሆን ይኖርበታል የእርሱ ትልቁ ትኩረት ከእግዚአብሔር ጋር መሆኑ እንጂ ሰዎች ከእርሱ ጋር መሆን አለመሆናቸው አይደለም ስራው የሚያስከትለው ድካም ዓለም የምትንቀሳቀሰው በስራ በሚደክሙ ሰዎች ነው። የሚለውን አባባል ሙሉ በሙሉ ባንቀበል እንኳ የሚያስተላልፈው ሀቅ መኖሩ ግን መካድ አይችልም። የተቀበለው ኃላፊነት ጫና የአንድን መሪ አካላዊ፣ አእምሮዊ ብርታት ሊያሟጥጠው ይችላል። ይሁን እንጂ ኃይሉን ለማደስና የተሟጠጠ ብርታቱን ለመተካት መንፈሳዊ መሪ ወዴት መሄድ እንዳለበትም ያውቃል። ጳውሎስ ይህን ምስጢር በሚገባ የተገነዘበ ሰው እንደነበር፣ ስለዚህም አንታክተ ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጡ ሰውነታችን እለት እለት ይታደሳል በማለት ከተናገረው መመልከት ይቻላል። ሁለተኛ ቆሮንቶስ አራት አስራ ስድስት ጌታ ራሱ በአገልግሎት ስለ ደከመ በውሃው ጉድጓድ አጠገብ ማረፍ ነበረበት። ዮሐንስ አራት ስድስት ያቺ እርዳታ የሚያስፈልጋት ሴት በእምነት የልብሱን ጫፍ በነካች ጊዜ ኃይል ከእርሱ ሲወጣ ተሰምቶታል። ማርቆስ 5፥30 አካላዊና አእምሮዊ ኃይል ከእኛ ካልወጣ ወጣ በቀር ምንም አይነት ዘላቂ መልካም ነገር ማድረግ አይቻልም። ኃይልና ብርታቱን ለማስነካት ላለማስነካት፣ የሚፈልግ ወይም ለምን እደክማለሁ ለምን እወጣለሁ ወርዳለሁ የሚል ሰው ጨርሶ መሪ ሊሆን መሆን አይችልም። ሌሎች ሲተኙ እርሱ ግን ማለዳ ተነስቶ ይሰራል። ሌሎች ሲያንቀላፉ እርሱ ግን ብቻውን ይተጋል። በትጋት የማይሰራ ሰው ሌሎች ላይ መልካም ተጽዕኖ ማሳደር አይችልም። ይህን ዋጋ ለመክፈል ዝግጁ ካልሆነ ግን ከሌሎች ያልተሻለ ተራ አይነት ህይወት ነው የሚኖረው። ይሁን እንጂ አስተዋይ መሪ ለእረፍትና ሰውነቱን ዘና ለማድረግ ኃይልና ብርታቱን ለማደስ በሚያገኘው አጋጣሚ ሁሉ ይጠቀማል። ያ ካልሆነ በአገልግሎት ብዙ ወደፊት መቀጠል እንደማይችል ጠንቅቆ ይረዳል። በግብጽ አገር በሚስዮናዊነት ያገለገሉ የነበሩ ሰው አገራቸው ላለው ዋና ጽህፈት ቤት በጻፉት ደብዳቤ እንደዚህ ብለዋል። በጣም ደክሞኛል። ይህን ደብዳቤ የምጽፈው በሌላ ስራ ስለደከሙ ስለ ደከምኩ ለለውጥ እንዲሆነኝ ብዬ ነው። በጣም ከመድከሜ የተነሳ ሌላው ቀርቶ መተኛት እንኳ አልቻልኩም። ሰዎች ያለ ዕድሜ እንዳረጃሁ ይነግሩኛል። ያለብኝን ጫና ካልቀነስኩ በቀር ረዥም ዘመን እንደማልኖር ሐኪሞች ያስጠንቀቀውኛል። ባለቤቴም ብትሆን ከእኔ የበለጠ ደክማለች። ለጥቂት ጊዜ ሙሉ እረፍት ማድረግ ይኖርባታል። በአገራችን ያሉ ክርስቲያኖች በተሰጣቸው ዕድል ግማሹን ቢጠቀሙበት ኖሮ ምንኛ ለውጥ ባመጡ ነበር። ይህን ጥሪዬን የምትሰሙ ሁሉ እዚህ እያገለግልን ያለን ወገኖችን እርዱን። ከዚህ የሚመለከተው ባገኙት መልካም አጋጣሚ ለመጠቀም የሚደክሙ አገልጋዮችን ምሳሌ ነው። ነቀፋና ትችት፣ ማንኛውም መሪ ከመነቀፍ አያመልጥም። ትህትናው የሚለካውና የሚመዘነው የሚሰነዘርበትን ነቀፋ በሚቀበልበት ሁኔታ ነው። የተለያዩ ትችቶችና ነቀፋዎች ይሰነዘሩበት ስለነበር አገልጋይ አንድ ሰው እንዲህ በማለት ተናግረዋል። አንድ ሰው ላይ ነቀፋና ትችት መሰንዘሩ ይህንን ያህል ግምት የሚሰጠው አይደለም። ዋናው ነገር ለነቀፋውና ለትችቱ የምንሰጠው ምላሽ ወይም ነቀፋና ትችቱን የምንቀበልበት መንገድ ነው። ኃላፍነትና ሸክማችን ሲበዛ በዚያው ልክ ነቃፊዎቻችንም ይበዛሉ። ስለዚህ ይበልጥ በእግዚአብሔር ፊት ትሁት ሊያደርገንና ፈቃዱን ለመፈጸም እንድንተጋ ሊያነሳሳን ይገባል። ሳሙኤል ብሬንግል በቅድስና ሕይወቱ የታወቀ ሰው ቢሆንም ከፍተኛ ነቀፋና ትችትም ይሰነዘርበት ነበር። ለነቀፋው ምላሽ ከመስጠት ወይም ንጽሕናውን ለማስረዳት ከመከራከር ይልቅ ለአንድ ነቃፊው በጻፈው ደብዳቤ ወዳጄ፣ ለተግሳጽህ ከልቤ አመሰግንሃለሁ የሚገባኝን ነው የሰጠህ። የሚገባኝን ነው የሰጠኝ። እባክህ በጸሎት ያስበኝ ነበር ያለው። ሌላ ጊዜ ደግሞ መንፈሳዊ ህይወቱን በተመለከተ ሐሜትና ሉባልታ ያናፍስ ስለነበረው ሰው በሰጠው ምላሽ ስለ ነቀፋ አመሰግናለሁ። ምክንያቱም ልቤን እንዲመረመርና በጸሎት እንድትጋ አድርጎኛል። በኢየሱስ ጽድቅ ካልተደገፍኩ በቀር በራሴ ምንም ማለት እንዳልሆነው ይበልጥ እንዳስተውል አግዞኛል ከእርሱ ጋር ኅብረት የማድረግን ጣፋጭነት አሳይቶኛል ብሏል። ይህን በመሰለ ሁኔታ ከተቀበል ነው ነቀፋ በረከት እንጂ መርገባ አይሆንብንም። እንደምን እንጠቀምበታለን እንጂ አንጎዳበትም። መናቅና መገለል። በመንፈሳዮቱ ከፍተኛ ደረጃ ላይ የደረሰ መሪ እንደ ክርስቶስ ሁሉ በሌሎች መናቅና መገለል ሊደርስበት ይችላል። ሰዎች ላይቀበሉት ይችላሉ። ክርስቶስን በተመለከተ መጽሐፍ ቅዱስ የእርሱ ወደ ሆነው መጣ የገዛ ወገኖችም አልተቀበሉትም ይላል። ሁልጊዜ እንደዚያ ይሆናል ማለት ባይቻልም ብዙዎች በዚህ መጽሐፍ ማለፍ በዚህ መንገድ ማለፋቸው ግን እውነት ነው። ዶክተር ጄ ግሪጎሪ የተባሉ ሰው ስለ አንድ አገልጋይ ጓደኛቸው የተናገሩት ታሪክ አለ። ይህ ሰው በሙሉ ልቡ ለአገልግሎት ቢነሳሳም የቤተ ክርስቲያኑ አባላት ግን አገልግሎቱን እያቃለሉበት ነበር። በለመለመ መስክና በእረፍት ውሃ ዘንድ ሊመራቸው ፈልጎ ነበር፤ እነርሱ ግን ፈቃደኛ አልሆኑም። በተለይም ደግሞ መንፈሳዊነት የጎደላቸው የቤተ ክርስቲያን መዘምራን ቡድን ችግሩን በጣም አባብሰውት ነበር። ሁኔታው በጣም እየከረረ በመምጣቱ መዘምራኑ አገልግሎታቸውን እንዲያቋርጡ አረገ። መዘምራኑ አገልግሎታቸውን ቢያቋርጡም በሚቀጥለው እሁድ አምልኮ ማንም በቤተ ክርስቲያኑ እንዳይዘምር ጉባኤውን አሳደሙ። ከዚህ የተነሳ በይሁድ አምልኮ የሚሰማ ዝማሬ የቤተ ክርስቲያኑ አገልጋይ ብቻ ሆነ። መዘምራኑንና ጉባኤው ደግሞ ግራ መጋባቱን አይተው ደስ ተሰኙ። አገልጋዩ በገጠመው ችግር በጣም አዘነ፣ ልቡ ተሰበረ። የሚያደርገው ጠፍቶት አዝኖና ተጨንቆ እያለ ግን እግዚአብሔር ተናገረው። አንድ ቀን ብቻውን በአንድ ሕዝብ መናፈሻ ተቀምጦ ሳለ አንድ ጋዜጣ ቅዳጅ መሬት ላይ ወድቆ ይመለከታል። ጋዜጣው የተቀደደ ይሁን እንጂ በወቅቱ ለእርሱ የሚሆን መልእክት ይዞ ነበር። ሙሉ በሙሉ ተቀባይነትን ማግኘት የሚፈልግ ማንኛውም ሰው አስቀድሞ መገለልና ተቀባይነት ማጣት ሊደርስበት ይችላል የሚለውን ጽሁፍ ማንበብ ችሎ ነበር። ለዚህ አገልጋይ ይህ በቂው ነበር። ለክርስቶስ ስል ንቀትና ተቀባይነት ማጣት ደርሶበታል። ይህን እውነት መረዳቱም ለፍሬያማ አገልግሎት በር ከፋች ሆነለት። ምንም እንኳ በሰዎች ብጣልና ብጣላም በእግዚአብሔር ዘንድ ግን ተቀባይነት እንዳለው ተገነዘበ። ከእግዚአብሔር ለመጣላቸው ጥሪ ለመታዘዝ ዶክተር ኤቢ ሲምፕሰን የመጋብነት ኃላፊነታቸውን ሲለቁ መጣላት፣ መናቅና በሌሎች መረሳት ምን ማለት እንደሆነ ተምረዋል። በአሜሪካ ሀገር በጣም እያደገ ያለ ቤተ ክርስቲያንን በመጋብነት ያገለግሉ በነበረ ጊዜ አምስት ሺህ ዶላር ይከፈላቸው ነበር። እሳቸው ግን ለመለኮታዊ ጥሪ ምላሽ ለመስጠት ስሉ ያን የሚያል ደመዝ ትተው መውጣት ነበረባቸው። በጥሪያቸው መሰረት መንቀሳቀስ በጀመሩ ጊዜ በዚያ ትልቅ ከተማ አንድ ተከታይ እንኳ አልነበራቸውም። የእሳቸውን ድጋፍ የሚፈልግ ሰፊ ቤተሰብ ቢኖራቸውም በገንዘብ የሚረዳቸው አንድም ድርጅት ከጎናቸው አልነበረም። በዚያ ላይ ደግሞ የቀድሞ ጓደኞቻቸውን፣ አብሯቸው ያገለገሉ የነበሩ ወዳጆቻቸው ስለሚመጣው ውድቀታቸው ነበር የሚነግሯቸው። ያዝኑልኛል፣ ይራሩልኛል ብለው የሚያስቧቸው ሰዎች ፊታቸውን አዞሩባቸው፣ በተሳሳተ መንገድም ተረዷቸው። ሸካራና ወጣ ገባ በሆነው ተቀባይነት በማጣት መንገድ ሲጓዙ አላጉረመረሙም። ይልቁንም ደስ እያላቸው ሁሉንም በጸጋ ተቀበሉት። ምክንያቱም በእሳትና በውሃ መካከል እያለፉ ቢሆን እንኳ መለኮት ወዳቀደላቸው ታላቅ ግብ ለመድረስ በዚህ መንገድ ማለፍ እንደነበረባቸው ስለተረዱ ነው። በእርግጥም ታላቅ ግብ ታቅዶላቸው ነበር። ዶክተር ሲምፕሰን ከመሞታቸው በፊት አምስት ትልልቅ ሚሲዮናውያንን የሚያሰለጥኑ ትምህርት ቤቶችን መስርተው ነበር። ትምህርት ቤቶቹ በ16 አገሮች ሄደው የሚያገለግሉ በመቶ የሚቆጠሩ ሚስዮናውያንን ያሰማራ ነበር። በአሜሪካና በካናዳ ታላላቅ አቤተ ክርስቲያናቶችን መመስረት ችለው ነበር። ማገልገልና መናቅን በጸጋ ባይቀበሉ ኖሮ ግን እዚህ ደረጃ ላይ መድረስ ባልቻሉ ነበር። ብዙ ጊዜ ሰዎች የታላላቅ መሪዎችን ማንነት የሚረዱት ካለፉ በኋላ ነው። ያኔ በአንድ ወቅት እነሱ ላይ ሲወረወሩባቸው በነበሩ ድንጋዮች ሀውልት ይሰሩላቸዋል፣ አለ አንድ ሰው። የስራ ጫና እና ግራ መጋባት። መሪነት ደረጃ ላይ ያሉ ሰዎች ብዙ ልምድ ስላላቸው ወይም ረጅም ዘመን ከእግዚአብሔር ጋር በመመላለሳቸው ለሚገጥማቸው ጫና እና ግራ መጋባት በቀላሉ የእግዚአብሔርን ፈቃድ የሚረዱ ይመስለናል። ሕይወታቸው ምንም ውጣ ውረድ እንደማይኖርበት እናስባለን። ይሁን እንጂ እውነቱ ተቃራኒው ነው። እግዚአብሔር መሪዎችን እንደ ትልልቅና በሳል ሰዎች ስለሚቆጥራቸው በራሳቸው መንፈሳዊ ማስተዋል እንዲሄዱ ብዙውን ነገር ለራሳቸው ውሳኔ ተውላቸዋል። እርሱ እየመራቸው ለመሆኑ አንዳንድ ውጫዊ ማረጋገጫ ቢሰጣቸው እንኳ ይህንን የሚያደርገው ካለፉት ዓመታት ይልቅ በጣም በጥቂቱ ነው። ስለዚህም የስራው ከባድነት እንደተጠበቀ ሆኖ በዚያ ላይ እግዚአብሔርን ፈቃድ የመረዳት ኃላፍነት ስታከልበት ድንግርግር ያለ ሁኔታ ሊገጥማቸው ይችላል። ይህን በተመለከተ አንድ አገልጋይ ለጓደኛው በጻፈው ደብዳቤ፣ ከአንዱ ደረጃ ወደ ሌላው በተሻገርኩ ቁጥር ያለብኝ ጫና እና ግራ መጋባት እያደገ መምጣቱን ተረድቻለሁ። አንዱን ኃላፍነት ተወጣው ስል ሌላ ኃላፍነት ፊት ለፊቴ ይደቀናል። እንደውም በክርስትና ሕይወታችን እያደግን በሄድን መጠን እግዚአብሔር አብዛኛውን ጉዳይ ለእኛ ውሳኔ እንደሚተውልን ነው እየገባኝ የመጣው። እዚህ ላይ አንድ እግዚአብሔር የባረከው አገልጋይ ነገረኝ፣ በጣም ረቶኛል። ይህ አገልጋይ እንዲህ አለኝ፣ ወጣት አገልጋይ በነበርኩ ጊዜ ነገሮች ጥርት ብሎ ይታዩኝ ነበር። ሁኔታዎች በቀላሉ ይሳኩልኝና ይከናወኑልኝ ነበር። አሁን ግን እያደገው እና እግዚአብሔርን የሚበልጥ እየተጠቀመብኝ በሄዱ መጠን አንዳንዴ በጭጋግ ውስጥ የሚሄድ ይመስለኛል። ምን ማድረግ እንዳለብኝም ግራ ይገባኛል። እርሱን ተማምኖ ለሚጠብቁ አገልጋዮች ምንጊዜም እግዚአብሔር በወቅቱ ይደርሳል። መደረግ ያለበትን ነገር በአስፈላጊው ሰዓት ማከናወንን ያውቅበታል። ሌሎችን የሚያስከፍለው ዋጋ አንዳንድ ጊዜ የመሪነት ኃላፊነትን የተሸከሙ ሰው ብቻ ሳይሆን ከእርሱ ጋር ያሉ ሌሎችም ከባድ ዋጋ መክፈል ይኖርባቸዋል። እንዲያውም አልፎ አልፎ የበለጠውን ዋጋ የሚከፍሉ እነርሱ ሊሆኑ ይችላሉ። የዚህ መጽሐፍ አዘጋጅ በቅርብ የሚያውቃቸው ሰው ቻይናን በወንጌል ለመድረስ የተቋቋመ ሚስዮናዊ ድርጅት ዳይሬክተር እንዲሆኑ ጥሪ ሲቀርብላቸው ኃላፊነቱ እሳቸውን ብቻ ሳይሆን ሌሎችን ወዳጆቻቸውንም ጭምር ዋጋ እንደሚያስከፍል ተረድተው ነበር። እኚህ ሰው በአንድ ወቅት እንዲህ በማለት ጽፈው ነበር። ሁለቱም እጆቼ ስራ ላይ ስለሆኑ ምንም ተጨማሪ ስራ አልፈልግም። በዕድሜ ገፍቻ አለሁ። የተለያየ ኃላፊነት ስራ ስለነበርኩ የሚያስከፍለውንም ከባድ ዋጋ በሚገባ አውቃለሁ። እንዲህ ያለውንም ኃላፊነት አልመኘው። ከልጆቻቸውም ለአንዱ ስጽፉ ደግሞ የተጣለብኝን ኃላፊነት ለመወጣት ደፋ ቀና ስል ለእናታችሁም ሆነ ለእናንተ ለልጆች የሚገባኝን ያህል ጊዜ ስላልሰጠሃችሁ ልሰጣችሁ ባለመቻሌ በጣም አዝናለሁ። መከሩ ሰፊ ነው፣ ሰራተኞች ግን ጥቂት ናቸው። ስለሆነም ገና ብዙ የሚሰራው ይኖራል። ስለ ጌታችንና አዳኛችን ኢየሱስ ክርስቶስ ስትሉ የምትከፍሉትን መስዋዕትነት እግዚአብሔር በፍጹም ያለ ዋጋ እንደማስቀረው ልነግራችሁ እፈልጋለሁ። ይህን የምለው ግን የድርሻዬን ባለመወጣቴ ከተጠያቂነት ለማምለጥ አይደለም ብለዋል። ለአስቸጋሪ ሁኔታዎች የምንሰጠው ምላሽ። ይህን በተመለከተ ጳውሎስ የሚሰጠን ጠቃሚ ትምህርት አለ የእርሱ ፍላጎት ሰዎችን ሳይሆን እግዚአብሔርን ደስ ማሰኘት ነበር። ሰውን ወይስ እግዚአብሔርን? አሁን እሽ ያሰኛለሁ ኔ ወይስ ሰውን ደስ ላሰኝ ይፈልጋለሁ ኔ ገላትያ አንድ አስር ሰዎች የሚሰነዘሩት አፍራሽ ሐሳብ ጳውሎስን በፍጹም አይረብሸውም ነበር። በእናንተም ሆነ በሰዎች የፍርድ ሸንጎ ቢፈረድብኝ እኔ በበኩሌ ግድ የለኝም፣ በእኔ ላይ የሚፈርድ ጌታ ነው። አንደኛ ቆሮንቶስ አራት ሶስት እስከ አራት የእርሱ ፈራጭ ወይም ዳኛ ዓለም አይደለም። ልቡ ያረፈው በእግዚአብሔር ላይ ብቻ ስለ ነበር ለሰዎች ነቀፋና ፍርድ ደንታ አልነበረው። ቆላሲያስ 3 22 እግዚአብሔርን ከመፍራት ጋር በተያያዘ መልኩ ካልተቀበል ነው። ሰዎች ለሚሰጡት አስተያየት ደንታ ቢስ መሆን ራሱን የቻለ ጥፋት ሊያስከትል ይችላል። ዓላማው እግዚአብሔርን ማክበር የሆነ ሰው ግን ሌሎች በሚሰጡት ምክርና አስተያየት ብዙ ይጠቀማል። የጳውሎስ ጆሮ የሚያዳምጠው ለእርሱ ጮክ ብሎ የሚሰማውን የእግዚአብሔርን ድምፅ ስለነበር የሰው ድምፅ ይህን ያለ አይረብሸውም ነበር። ብልጫ ባለው የእግዚአብሔር ፍርድ ዙፋን ፊት እንደቆመ ስለሚያውቅ የሰዎችን ፍርድ አይፈራም። ሁለተኛ ቆሮንቶስ 8፥21።